የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች በድምፅና በጽሁፍ ክላካቸኋቸው መልእክቶች የተወሰኑትን ይዘን ቀርበናል። መልካም ቆይታ በአምላኩ ታደሰ፣ በአሁኑ ጊዜ ያለው የኢትዮጵያ የኑሮ ሁኔታ በግሌ መከራ በሚል መግለጽ እፈልጋለሁ። የቤት ኪራዩንማ ነገር ለማውራት እራሱ ይከብዳል ብለዋል። ስም ያልጠቀሱ ከባህር ዳር ዩኒቨርሲቲ፣ ከፍተኛ የምግብ ችግር እያጋጠመን ነው፣ በየቀኑ የምግብ ጥራቱና መጠን እየቀነሰ ነው ብለዋል። ቀጣዩ ደግሞ ከሱዳን የደረሰን መልእክት ነው። ሰላም ጤና ይስጥልኝ ዲደብሊዮች፣ እንደምናላችሁ በጣም ሰላም ነኝ። እንዴት ናችሁ? ሁሉ ሰላም እኔ የምኖረው በዚህ በሱዳን ሀገር ነው እና በዚህ በሱዳን ሀገር በዚህ በተፈጠረው ግጭት ምክንያት ጦርነቱ ብዙ ኢትዮጵያውያን ስቃይ ውስጥ ነው ያሉት። ግን አንድ ሚዲያ ስለዚህ ስለነዚህ እነዚህ ኢትዮጵያውያን ምንም ሲዘግብ ሲጠይቅም ምናምን አናይም። ከዚህ ጥቂት የማይባሉ በመቶ ሺህ የሚቆጠሩ ኢትዮጵያውያን አሉ። በፊት በጀመሪያ አካባቢ ላይ በተፈጠረው ግጭት ውጡ ተብለው ነበር። የተወሰኑ ወጥተዋል ግን ይህን ያክል ወጣ የሚባል አይደለም። በካርቱም ብናይ፣ በመደኒ በመናግል የሚባል አካባቢ በዚህ ጥቁማ በምሰጣችሁ አካባቢዎች ብዙ ኢትዮጵያውያን አሉ። መውጫተው በተለያየ ነገር አጋጣሚ ስለተከሰተ ጉዳዩ በተለይ ካርቱም ያሉ መደኒ ያሉ ኢትዮጵያውያን በቃ አልወጡም ማለት ይቻላል እና በከፍተኛ ስቃይ ውስጥ ነው ያሉት። እባካችሁን ድምጽ ልትሆኑን ይገባል። እኛም እስካሁን ድረስ ኔትወርክ ተዘግቶ ነበር። በዚህ ቅርብ ሰዓት ነው ኔትወርክ ራሱ ይመጣልን። በጣም በሰቀተ በከፍተኛ ስቃይ ውስጥ ነው ያሉት። በረሃብ እየተሰቃዩ ነው ያሉት። በረሃብ አለንጋ እየተገረፉ እና ያሉት። ባካችሁን ሴቶች ሕጻናቶች አሉ፣ ትልልቅ ሰዎች አሉ። እነሱን መንግስት ከሚመለከተው አጋር ጋር ተነጋግሮ በቀይ መስቀል አማካኝነት እንዲያወጣቸው። የሰው ልጅ እየተሰቃየ ነው ያለ፣ እየተሰቃየ ነው ያለን። በጣም በጣም ይሄ ነው የማይባል ባካችሁን፣ ድምጽ ሆኑላለሁ። አመሰግናለሁ። ውድ አድማጫችን፣ ይኸው አስተያየትዎን አየር ላይ ያውለናል። ሌሎች በሱዳን የምትኖሩ ኢትዮጵያውያንም ስለምትገኙበት ሁኔታ ልትገልጹልን ከፈለጋችሁ ጻፉልን ወይም ደውሉልን። አዲስ ታምራት ከአርባ ምንጭ ዲደብልዩ በሳተላይት ስርጭት እንደ አንድ አማራጭ በኢትዮ ሳት መምጣቱ የዘገየ ቢሆንም ጥሩ ነው ብለውናል። እናመሰግናለን። ጥቁር አሚን ከደሴም በኢትዮ ሳት በጥራት እያዳመጥ ናችሁ። በመሆኑ በኢትዮ ሳት እንኳን በሰላም አገኘ ናችሁ። በዛሬው እለት ብቻ ለበርካታ ወዳጅ ዘመዶችና ጓደኞቼ ማገናኛውን ወይም ፍሪኩዌንሲውን ስነግራቸው በጣም ተደስተው እነሱም በጥራት እየተከታተሏችሁ እንደሆነ ላበስራችሁ ወዳለው ብለዋል። ደስ የሚል ዜና ነው። እርስንም እናመሰግናለን። ሌሎች አድማጮቻችንም ኢትዮ ሳት ላይ ፈልጉን። ፍለጋው ላይ የሚቸግራችሁ ነገር ካለ ጻፉልን። ታስታውሱ እንደው ባለፈው ሳምንት ከጅንካ ጥጋቡ ቱቹባይ ወይም ቹቹ የሆነ ነገር ሰማይ ላይ አየሁ ብለው ነበረ። ማብራሪያውን በድምፅ ልከውልናል። ያዩትም ግዙፍ ነገር ጥር ሁለት ቀን 2017 ዓ ም ማታ አንድ ሰዓት ከ20 ገደማ ላይ እንደሆነ ገልጸውልናል። ሰላም ናችሁ ዶች ደብለ እንዴት ናችሁ አለው። እኔ ጥጋቡ ቱቹባይ ሲባላለው ከጅንካ ባለፈው በጽሁፍ ለመግለጽ ሞክሬ ነበረ። በጥር ሁለት አንድ ሰዓት አካባቢ ማታ ሰማይ ላይ እጅግ በጣም ለማየት የሚያስፈራ ተቀጣጣይ ነገር በከተማችን መሀል አድርገው አልፎ ነበረ እና ይህ ነገር በጣም አስደንግጦናል። ወይ የእግዚአብሔር ቁጣ ነው ወይስ የሰው ሰራሽ ነው እንደ ምል በአካባቢያችን መነጋገሪያ ሆኗል ማለት ነው። በዚች ነገር ላይ በሀገራችን ተማራማሪ ባለሙያዎቹ አስተያየት ቢሰጡ ከዚህ በኋላስ እንዲህ አይነት ነገር ይከሰታል አይከሰትም፣ ወይ ምን አህልስ ጉዳት ያደርሳል የሚለውን በትንታኔ አህል ቢያቀርቡ ደስ ይላል የሚል አሳብ ስላለኝ ነው፣ ይህን ሀሳብ አየር ላይ እንድታውሉ ስል ይጠይቃለሁ። አመሰግናለሁ። ጥጋቡ ነኝ ከጂንካ። የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ ኢትዮጵያና የተቀረው ዓለም ሲሉ ጀምሯል። በተባበሩት መንግስታት ድርጅት እውቅና የተሰጣቸው ሀገሮች ቁጥር 195 ናቸው። ከእነዚህ መካከል 193ቱ የተባበሩት መንግስታት ድርጅት አባል ናቸው። የኛይቱ ኢትዮጵያ ከአባል ሀገሮች መካከል በቀደምትነት ትጠቀሳለች። ኢትዮጵያ የተባበሩት መንግስታት ድርጅት አባል የሆነችው በ1945 ዓ ም ነው። በዚያ ዘመን ሁሉም የአፍሪቃ ሀገሮች ከኢትዮጵያና ላይቤሪያ በስተቀር የቅኝ አገዛዝን ቀንበር ተሸክመው ፍዳ መከራቸውን የሚያዩበት ዘመን ነበረ። ሀገራችን እድሜ ለቀደምት አባቶቻችን በአፍሪቃ የሚሆን በዓለም ስሟ ከፍ ብሎ የሚጠራበት ዘመንም ነበረ። ሀገራችን የቅኝ አገዛዝን ከአፍሪቃ ብሎም ከቀረው ዓለም እንዲወገድ የላቀ ድርሻ አበርክታለች። በቅኝ አገዛዝ ስር ወድቀው ይማቀቁ ለነበሩ ለአፍሪቃና ለካሪቢያን ሀገሮች የዛሬውን አያድርገውና እንደ አሪያ ትጠቀስ የነበረች ሀገር ነበረች። ምን ዋጋ አለው ነበርን ማለቱ ፋይዳ የለውም እንጂ ዘመን ስናስቆጥር ከከፍታው ማማ እየዘቀጥን ወርደን ዜሮ ላይ ረግጠናል። በአለም አደባባይ ተሟግተው ድል የሚነሱ የአገራቸውን ጥቅም የሚያስጠብቁ ዲፕሎማቶቻችንን በጅምላ አፈር አልብሰናቸዋል። ሳይመስለን በግብዝነት የፈጸምነው ስህተት ዛሬ ላይ ዋይ ዋይ ብለን የፈሰሰ ውሃ ላይታፈስ ይሉት አይነት ሆነ። ያሳዝናል። ሁሉም ነገር ተሟጦ አልቆ በነበረ በስም ብቻም መኖር ጀምረናል ሲሉ መቶ አለቃውቤ ይቀጥላሉ አሁን ላይ እርስ በርስ ስንባላ እኔን የሚያሰጋኝ ኢትዮጵያዊነት ከዓለም ካርታ እንዳይሰረዝ ነው። ድህነት፣ ኑሮ ውድነት፣ ረሃብና አለመረጋጋት ሀገራችንን በተደጋጋሚ እያደሸቃት ነው። የዕለት ጉርሱን የዓመት ልብሱን መሸፈን አቅጦት ከቤት ወጥቶ ሜዳ ላይ የፈሰሰውን ዜጋ ቤት ይቁጠረው። የኑሮ ውድነቱ በቀን ሳይሆን በደቂቃዎች ልዩነት ሽቅብ ይንደረደራል። ይህ የሆነበት ምክንያት ምን እንደሆነ ለአብዛኞቻችን ድብቅ ነው፣ አይታወቅም። በዚህ ምስቅልቅል ውስጥ ጥቂቶች በብልጽግና ዓለም ሲንሳፈፉ አብዛኛው ዜጋ ፍጹም በሆነ ድህነት ውስጥ ዳግመኛ ሊነሳ በማይችልበት ሁኔታ ተንከታክቶ ወደቀ። ድህነት በእያንዳንዱ ዜጋ ላይ ንቅንቅ ላይል መሰረቱን ጥሏል። በቃ ጦርነት፣ በቃ የዛሬው መልእክቴ ነው ብሏል መቶ አለቃ ውቤ ታሪኩ ከሐረር። እሳቸውም የአፋልጉኝ ማስታወቂያ ያላቸው ተፈላጊ ወይዘሮ ዘውዴ መሪ ይባላሉ። ሀረር ቀበሌ 08 ትኖር ነበር በኑሮ ምክንያት ይመስለኛል ከሀረር ወደ ወሎ ከምቦልቻ ሄዳ ከምቦልቻ ትኖራለች ይባላልና በአፋልጉኝ ፕሮግራም አፋልጉኝ አደራ ብሏል የስልክ ቁጥር 0921438665 ተፈላጊ ወይዘሮ ዘውዴ መር ከምቦልቻ ከሆነ ያሉት እንግዲህ በዚህ ስልክ ቁጥር መቶ አለቃ ውቤን ያገኛሉ ማለት ነው አሁን ደግሞ ወደ አዲስ አበባው ደንበኛችን እንለፍ። ፋሲል፣ እንዴት ናችሁ? ዲደብሊዎች አንዳንድ ነገሮች ብዙ ያስገርሙኛል እንዳለው ታላቁ ከያኔ ጥላውን ገሰሰ ብዙ በአካባቢ በስራ ቦታም ጭምር ያሉ አንዳንድ ትክክል ያልሆኑ ነገሮች፣ ነገር ግን ማህበረሰቡ በዝምታ አሊያም ነገሩን ለመቀየር እምብዛም ጥረት ባለማድረጉ ምክንያት ዝም ብሎ ሲወርድ ሲዋረድ የመጣ ሁሉም እንደ ትክክል የተቀበለው ሁኔታውን ከሞራል ከባህል ከህግ አንጻር በበቂ ሁኔታ ሳይፈትሽ ትክክል እንደሆነ ሳያላመጥ ይዋጣቸው። ማህበረሰቡም ከድርጊቱ ወይም ጉዳዩ ጋር ተስማምቶ የሚኖር ከመሆኑም ባሻገር እሱም በተራው ለልጆቹ ጉዳዩን በዝምታ አሊያም በተሳሳተ ግንዛቤ እንደ ትክክለኝነት ቆጥሮ ለትውልድ ለማሻገር የቸኮለባቸውን ጉዳዮች ስመለከት፣ ለመሆኑ የማመዛዘን የማብራራት አስተሳሰቦቻችን ወዴት ሄዱ? የዘርፉ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች የትስ ናቸው? ምንስ ወጣቸው ያስብላል። ትውልድስ ሲጠፋ የሚከነክነው የመንግስት አካል የለምን? በነገራችን ላይ ከላይ የጠቀስኩትን የጋሽ ጥሌን ዘፈን እስኪ ጀባ በሉንሳ ብለዋል ፋሲል። የመረጡት ሙዚቃ የድምፅ ማህደራችን ውስጥ የለም ይሁንና፣ ከዝነኛው ጥላሁን ገሰሰ ሙዚቃ አንዱን መርጠን ሎታል። ነቃል ምርቱ የነጠረ ግስ ንገባል አለው ፍጹም ሰው ከሰው መሃከል። ስም ያልገለጹ አስተያየት ሰጪ ሰላም እንደምን አላችሁ። እኔ ወታደር ነኝ ተጎድቼ ጡረታ ወጣው። ያገለገልኩት ዘጠኝ ዓመት ከስድስት ወር ነው። ታዲያ የሚከፈለኝ ሶስት ሺህ ብር ነው እና ምን ማድረግ እንዳለብኝ አላውቅም። አካል ጉዳተኛ ነኝ ብዬ ቁጭ አላልኩም። ለመስራት ስወጣ ደንብና ፖሊስ አላሰራሉኝ። አሉኝ። የጡረት አሳሳይ አንተ ፎርጅድ አሰርተ ነው ይሉኛል። ለብልጽግና መንግስት መልእክቴን አድርሱልኝ ብሏል። እንዴት ናችሁ? ገበያው ንጉስ ነኝ ከሰሜን ወሎ ከ1989 አካባቢ ጀምሮ አድማጭ ነኝ። ኤአይ ለሰው ልጆች ጦርነት የሚያነሳ ስለሆነ አያስፈልገም ብለውናል። አርቲፊሻል ኢንቴሊጀንስ ወይም ኤአይ ጦርነት ያስነሳል ያሉበትን ምክንያት የበለጠ ቢያብራሩልን ምላሽ ለመስጠት ይቀለናል። ሌሎቻችሁም አስተያየት ወይም ጥቆማ ካላችሁ ጻፉልን ወይም ደውሉልን። ልደት አበብነኝ መልካም የጥምቀት በዓል